የባህል መድረክ በጣም ሰላማዊ ህዝብ ነው። የዚምባብዌ ህዝብ በጣም በሰላም የሚያምን በጣም በጣም ሰላማዊ ህዝብ ነው፣ የዚህ ሀገር ህዝብ እና እንዳየሽውም ዓለም ላይ ተደርጎ የማይታወቅ በተለይ አፍሪካ ላይ ተደርጎ የማይታወቅ ነገር ነው የተደረገው። በጣም በሰላም መንገድ ነው የፈጡት። አንድ ሰውም አልሞተም። እኛ እያየን ሰልፉንም ወተናል። ሳምሃው የዝምባብዌ ህዝብ በድፍኑ ሊነግርሽ የምፈልገው በጣም ሰላም የተሞላ ህዝብ ነው። በጣም በሰላም የሚያመን ህዝብ ነው። በዚምባብዌ መዲና ሀራሬ የንግስት ማክዳ ኢትዮጵያ ሬስቶራንት ባለቤት ኢትዮጵያዊቷ ናርዶስ ሌናርድ ነበረች። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ናርዶስ ሌናርድ በሙጋቤ ሀገር ዚምባብዌ የቀድሞ የኢትዮጵያ ፕሬዚዳንት ኮሎኔል መንግስቱ ኃይለማርያም መኖሪያ ሀራሬ ላይ የኢትዮጵያን ባህላዊ ምግብና ቡና ማስተዋወቅ ከጀመረች ወደ ሶስት ዓመት ተኩል ሊሆናት እንደሆ ትናገራለች። ዚምባብያን የኢትዮጵያ ነገር እንደማይሆንላቸው የምትገልጸው የንግስት ማክዳ ኢትዮጵያ ሬስቶራንት ባለቤት ምግብ ቤቷ ዚምባብዌን እንጎብኝ ብለው በሚመጡ ቱሪስቶች የታወቀ የተወደደ ነው። የዛሬው የባህል መድረካችን በሐራሪ የሚገኘውን የኢትዮጵያን ባህላዊ ምግብ ቤትን ይዘን ባለፈው ሳምንት እዚህ ጀርመን በርሊን ላይ የተካሄደውን የአፍሪቃ የመጽሐፍ ፌስቲቫል እንዲመሩ የተመረጡ ታዋቂ የዚምባብዌ ደራሲ ሲሲ ዳንጋሬምባን ማንነት እንቃኛለን። መልካም ቆይታ። ባለፈው ሳምንት መጠናቀቂያ ላይ ጀርመን መዲና በርሊን ላይ ለአራት ቀናት የተካሄደው የአፍሪቃ መጽሐፍ ፌስቲቫል በአፍሪቃና በሌሎች የዓለም ሀገራት የሚገኙ አፍሪቃውያን ጸሐፍትን ከያኒያንን አሰባስቧል። በፌስቲቫሉ የመጽሐፍ ንባብ፣ የልምድ ልውውጥና የመወያያ መድረኮችን ሁሉ ያካተተ ነበር። ይህ ዘንድሮ ለሁለተኛ ጊዜ የተካሄደው የአፍሪቃ የመጽሐፍ ፌስቲቫል አፍሪቃውያን ከያኒያን በመድረክ ሙዚቃና ቲያትር ያቀረቡበትም ነበር። በርሊን ላይ የተዘጋጀውን የሥነ ጽሑፍ ፌስቲቫል የመሩት በዚምባብዌ ታዋቂ ደራሲና የፊልም ስራ አዋቂ ሲሲ ዳ ጋምቤራ ነበሩ። በጀርመን መዲና በርሊን ለአራት ቀናት በተዘረጋው የሥነ ጽሑፍ መድረክ ዚምባብዌቷ ደራሲና የፊልም ስራ አዋቂ መመረጣቸው ከተሰማ በኋላ በእርግጥ በዚምባብዌ ኢትዮጵያውያን ይኖር ይሆን ስንል ጠየቅን። ወደ ፌስቲቫሉና ዚምባብዌቷ ደራሲ ሲሲ ዳ ጋምቤራን ማንነት ለመጠየቅ ከመሄዳችን በፊት የንግሥት ማክዳ ኢትዮጵያ ሬስቶራንት ባለቤት ኢትዮጵያዊቷ ናርዶስ ሌናርድን አገኘናቸው። ዶቸ በለን ያደምጣሉ። የጀርመን ሬዲዮን ያውቁታል? አልናቸው። አዎ ግን ብዙ አናደምጥም። እዚህ የምንኖረው ኢትዮጵያውያን ሁላችንም ብስራ የተጠመድንን አሉ አለን አለን ግን እኛ እንዲህ ማለት እንደዚህ ቁጭ ብለን አሁን እንዲህ የውጭ ነገር ምናምን አናዳምጥም ማለት ያው ከስራው ሁኔታ ነው፣ ከስራው ሁኔታ ነው። ብዙ ኢትዮጵያውያን አሉ ግን እዛ አካባቢ ኖትሪሊም ብዙ ሊባሉ አይደለም አንድ መቶ ሰማንያ ፋሚሊ ይሆናል ይባላል። እና ብዙዎቹ ምንድን ነው የሚሰሩት? በኤንጂኦ የሚሰሩ አሉ። በስራ ጉዳይ መጥተው የሚሰሩ አሉ። ደብሊው ኤች ኦ፣ ዩኒሴፍ፣ ኤምኤስኤፍ ምናምን እንደዚህ ኤክስፐርቶች አሉ። በንግድ ስራ የሚተዳደሩ ማለት በዚምባብዌ መዲና ሀራሬ ላይ የሚገኘው የኢትዮጵያ ባህላዊ ምግብ ቤት መጠሪያ ንግስት ማክዳ ያው ንግስት ሳባ ንግስት አሴብም እንደሆነ የምትናገረው ወይዘሮ ናርዶስ የኢትዮጵያ ባህላዊ ምግብ በዚምባብዌ ብቻ ሳይሆን በዓለም ላይ እንደታወቀ ነው የምትገልጸው። ሶስት ስም ነው ያላት ንግስት ሳባ፣ መጽሐፍ ቅዱስ ላይ አዜብም ተብላለች፣ ሳባ፣ ሌላው ስሟ ደግሞ መክዳ ነው። ለምሳሌ አሁን ፈረንጆች አሉ በብዛት ፈረንጆች ናቸው፣ እና እነኚህ ዓለም ላይ የሚዞሩ እንዳልኩሽ ንጆ ሰራተኞች፣ በጣም ምግባችን ታውቋል። አሁን በዓለም ላይ አደለም፣ እና ጎግል አድርገው ይመጣሉ እየፈለጉ ይመጣሉ ። ዝንባቢያኖችም ይመጣሉ። ጥሩ ጥሩ ዝንባቢያኖች ካስተመሮችም አሉ ከኢትዮጵያ ምት በበለጠ። እንዲሁም ዝንባቢያኖች ካስተመሮች አሉኝ። የውጭ ዜጎች ካስተመሮች አሉኝ። እንዳልኩሽ ኤክስፐርት ነኝ። እርዳታ ድርጅት ውስጥ የሚሰሩም አሉ። ድብልቅልቅ ናቸው። አከሌ ብቻ ይመጣል ብለሽ የምትይዙ ብቻ አደለ። ኢንበሲ ሰራተኞች እና ራስሽ ነሽ የምትሰሪ? እንጀራውን እንዴት ነው የምትጋግሪው? ምን አይነት ምን አይነት ምግብ አለሽ? የኢትዮጵያው ምግብ? አዎ እራሴ ነኝ የምሰራው። እርግጥ አሉኝ ረዳቶች አብረው የሚሰሩ የዙምባቤ ዜጎች፣ ግን ዋናውን ሮል የምጫወተው ምግቡ ላይ እኔ ነኝ ምክንያቱም ያው ቴስቱን እኔ ነኝ የማውቀው ምን ምን እንደሆነ። በብዛት የጾም በየአይነቱ ና ዶሮ ወጥ ለቤ እና የሸክላ ጥብስ የኛ ቤት በጣም ታዋቂ ምግብ ነው። ሰው በጣም የሚወድልኝ ምግቤ የጾም በየአይነቱ የሸክላ ጥብስና ዶሮ ወጥ ነው። ግን ሁሉንም እራሴ ነኝ የምሰራው ራሴ መስራትም ነው የምፈልገው ግን ሜኑ በጣም ትልቅ ሜኑ ነው። ሜኑ ከፈለግሽ ዌብሳይቱ ላይ ማግኘት ትችያለሽ። ሜኗችን አለ እዛ ላይ። እንጀራስ እንዴት ነው የምትጋግሬው? እንጀራ ጤፍ ከኢትዮጵያ ነው የምናስመጣው። እስካሁን ብራንዳችን ኢትዮጵያዊ ነው። ምንም በርበሬም በኢትዮጵያው ልክ ነው የምናሰራው። ይሄ ሀፍ ወይ ነገር የለም። ጤፍም በደንብ ከቤተሰብ ተዘጋጅቶ ነው የሚመጣው ከሩዝ ዱቄት ጋር እንቀላቀላለን። ያው ለማምጣቱ ደግሞ ትንሽ ኮስት ስላለው ሩዝ ዱቄት እና ጤፍ እየቀላቀልን እቤት ነው ግን የሚጋገረው። ምንም አልገዛምም ወይ አላስመጣም። እንጀራ ራሴው ቆሜ ነው መጋገረው። ያ ብራንድ ለብዙ ሰው ደረት ሽሞልተሽ፣ እንዴት ናት ሽሞልተሽ ለመናገር ይችላል አይደለም። ኢትዮጵያ ምግብ ይሄ ይሄ ነው ይሄ ያለው ጥቅም አለው ይሄ ጉዳት አለው። የጤፍን ነገር ለመናገር ቡና ራሳችን ቆልተን ራሳችን እንትን ብለን ነው የተፈጫን ገዛ እንደሱ እንዴት ነው? ብራንዱን ጠብቄ ነው እስካሁን መሳሪያ ያለሁት። እንደዚህ የሚቀላቀል ወይም ምናምን እንዲያቀላ እንደዚህ እንደዛ የሚባል ነገር የለም። የበላው ሰው እንግዲህ ትሪፕ አድቫይዘር ላይ ወይም ሌላው ገብተሽ ሪቪው ብታይ ጥሩ ሪቪዎች አሉኝ በጣም። እንግዲህ ባለፈው የሙጋቤ ከስልጣን ሲወርዱ አልፈራሽም? ምናልባት እንደው ነገሩ ይመሰቃቀል ይሆናል የሚል ነገር አላደረብሽም? በጣም ሰላማዊ ህዝብ ነው የዚምባብዌ ህዝብ፣ በጣም በሰላም የሚያምን በጣም በጣም ሰላማዊ ህዝብ ነው የዚህ ሀገር ህዝብ። እና እንዳየሽውም ዓለም ላይ ተደርጎ የማይታወቅ በተለይ አፍሪካ ላይ ተደርጎ የማይታወቅ ነገር ነው የተደረገው። በጣም በሰላም መንገድ ነው የፈጡት። አንድ ሰው አልሞተም። እኛ እያየን ሰልፉንም ወጥተናል። በሰልፉ ላይ ምንም አይነት ረብሻ አልነበረም። ሳምሀው የዝንባቤ ህዝብ በድፍኑ ልነግርሽ የምፈልገው በጣም ሰላም የተሞላ ህዝብ ነው። በጣም በሰላም የሚያምን ህዝብ ነው። ኢትዮጵያውያንስ ምን ያህል ተቀባይነት አላቸው? እንደ በሀገሬው ምን ያህል ኢትዮጵያ ትታወቃለች? በጣም ትታወቃለች ዙምባቤ ውስጥ ያው በመንግስቱ ኃይለ ማርያምም እንታወቃለን እሱ እዚህ ስለሚኖር እሱ መጀመሪያ ቀድሞ እዚህ ስለመጣ ያው ኢትዮጵያ ቀድማ ትታወቃለች። በነጻነት ትግላቸው ላይ ደግሞ እርዳታ ስላደረገች ኢትዮጵያ በጣም ፖዘቲቭ ነገር አላት እዚህ ሀገር ነጻነት ላይ እረርታችሁ ይሆናል በሚል እስፔሻሊ በትልልቆቹ ላይ ጥሩ ነገር ነው ያለው። ምንም የከፋ ነገር እንደዚህ አሁን ሳውዝ አፍሪካ ላይ ምናምን የምትሰሚው አይነት ነገር የለም። ብትሰሚም ደግሞ እንዴት ነው እንደው እነኚህ ከሚጠጡ ከምናምን ትንንሽ ሰዎች ይሆናል እንጂ ኖት ከትልልቅ ሰዎች የከፋ ነገር ስለኛ። አሰነል እንደው ጓድ መንግስቱ መተዋያ ቁም፣ ወደዛ ወደ ሬስቶራንት ወይም ዘመዶቻቸው እሳቸው አይመጡ አይመጡ፣ ወደ መንገድ ላይ ሲታይተው ያውቃሉ። ለቅሶ ላይ አይተናቸዋል አጎትዮ የሞቱ ጊዜ። በተረፈ ግን እኔ እንጃ እንግዲህ ያዩዋቸው ሰዎች ይኖራሉ። እኔ ግን አይቻቸዋል አቅም መንገድ ላይ ለቅሶ ላይ ለቅሶ ላይ አይቸዋቃለሁ። እንግዲህ የዚምባቤ ማህበረሰብ ባህል እንዴት ነው የሚማረክ ሆኖ አገኘሽው? የሚማረክ እንኳን የለም። ለቅሶ በጣም እንዲህ እንዲህ እንኳን አፍሪካዎች ናቸው። ይለቀሳል፣ ይጨፈራል፣ ለቅሶ ላይ ይዘመራል። እንግዲህ ከኛ ለየት የሚሉት ለቅሷቸው ላይ በጣም ጭፈራና እንትናለሁ በመዝሙር ሰበብ ነው የሚያደርጉት። ግን ፈራም ዘፈንም ካበተገኘ ምንም ችግር የለባቸውም ያደርጋሉ። ሲያለቅሱም ታያቸዋለሽ ያለቅሳሉ። ብዙ የሚያስደበገጠቻል። እንደው ይሄ ነው ብዬ ማውራት የምችለው ነገር ያለ አይመስለኝም። የውጭ ዜጋን ያከብራሉ። በጣም ሰላማዊ ሰዎች ናቸው። አዎ፣ እንዲህ ሰባታክ የሚያደርጉ ሰዎች አይደሉም። ምንም ሳንሰራ ነው የምንኖረው በሌላ ሀገር የሚወራውን ሌላ አፍሪካ ሀገር እስፔሻሊ ሳውዝ አፍሪካ የሚወራውን ወሬ ስታይ እኛ በጣም በጣም በጣም በጣም በሰላም ነው የምንኖረው ግን ኢንተርኔት ምናምን ብዙ ነገር የለም። እንዴት ነው አለ፣ ኢንተርኔት መኖር አለ፣ እኔ ቤትም አለ። ግን አሁን እንደዚህ አክሰሱ የመጣው አሁን በቅርብ ስለሆነ አሁን እንዳልኩሽ እንዴት ነው እንደዚህ ቸበሊንም ሊ እንደዚህም ሊ እንደዚህ ሊል የሚል አላጋጠመንም፣ አግኝተንም አናውቅም። አንደኛ ነገር ደግሞ ወይም ናቹራሊኔ መሆን አለው እንዲህ አይነት ነገር ዩቱብ ገብተሽ ትንሽ ዜና ከሰማሽ በቃ። ኢንተርኔቱ ግን የተለቀቀው ከሙጋቤ ለውጥ በኋላ ነው። ግን ሙጋቤ ከስልጣን ከወለ ናይ ነበረ ኢንተርኔት ነበረ የሆነ የሀገር የኢኮኖሚ ድክመት ስለነበረ የሆነ የኢንተርኔት ደስ የም ኢትዮጵያ ያለው ችግር አይነት ነገር በመብራት መጥፋት ምናምን ነው እንጂ ኖት ፖለቲካሊ የዚምባብዌ መዲና ሀራሬ ውብ፣ አረንጓዴ፣ ሰላማዊ ከተማ እንደሆነች የምትናገረው የንግስት ማከዳ ኢትዮጵያ ሬስቶራንት ባለቤት ናርዶስ ሌናርድ በዚምባብዌ ስትኖር 14 ዓመት ሆኗታል። የዚምባብዌ የትምህርት ቤቶች የትምህርት አሰጣጥና ስልጠና ከአፍሪካ አንደኛ መሆኑ እየተረጋገጠ ነው ትላለች። ዘ ሞስት ፒስፉል ኤንድ ሄቨን ሶ ግሪን ሶ ቢውቲፉል ሀገር ናት። በጣም ፒስ ኦፍ ሄቨን ናት። በጣም የዘራሹ የሚበቅልባት፣ ልጆች ለማሳደግ ትምህርት ቤት ዘ ሞስት ቤተር ኤዱኬሽን የሚገኝባት፣ ስለ ትምህርት ለልጆች በቃ ስነ ስርዓት ይዘው ልጆች የሚያድጉበት አዋቂ የሚከበርበት ልጆችን እያስተማርኩኝ ነው። በጣም በስነስርዓት ነው የሚማሩልኝ። በጣም በጣም ደስተኛ ነኝ። በጣ ከሚገባው በላይ ደስተኛ ነኝ። ትምህርታቸውም አንደኛ ነው ከአፍሪካ ማንም አይደርስባቸውም። በጣም የተማረ ህዝብ ነው የዚምባብዌ ህዝብ። በጣም ፕሮቴስታንት ናቸው ይመስለኛል። ፕሮቴስታንትም ናቸው ካቶሊክም ናቸው። ደግሞ ምንድነው የሚባል እምነትም አላቸው ጫካ ውስጥ የሚመለክ አፖስቶል ነገር ሀዋርያዊ ነገሮች ያው እግዚአብሔር በዛ ነው የሚመጣው አይነት ነገር በጣም ብዙ ዲቴልን አላውቅም። አላቸው ግሩፕ ብቻ ነጭ ለብሰው ጉሽ ውስጥ ነገር እግዚአብሔርን የሚለምኑ በጣም ከብዙ ነገር የሚቆጠቡ ናቸው። እነሱ ደግሞ እንደዚህ የሚያምኑት ሰዎች አይጠጡም፣ ካፊ አይጠጡም፣ ይሄ ካፊን ያለው ቲ አይጠጡም፣ አሳማስጋ አይበሉም። ትንሽ እንዲቆጠብ ያሉ አማኞችም አሉ። ፕሮቴስታንቶችን በብዛት አሉ። ዚምባብዌ ከቅኝ ግዛት ለመላቀቅ ባካሄደችው የነፃነት ትግል ኢትዮጵያ ጠንካራ ድጋፍ በመስጠቷ ውለታው በዚምባብዌ ማኅበረሰብ ልብ ታትሞ የሚገኝ ታሪክ መሆኑን የዚምባብዌ ተወላጆች ይናገራሉ። ባለፈው ሳምንት መጠናቀቂያ ላይ ጀርመን መዲና በርሊን ላይ ለአራት ቀናት የተካሄደው የአፍሪቃ መጽሐፍ ፌስቲቫል በአፍሪቃና በሌሎች የዓለም ሀገራት የሚገኙ አፍሪቃውያን ጸሐፍት ከያኒያንን አሰባስቧል። በርሊን ላይ የተዘጋጀውን የሥነ ጽሑፍ ፌስቲቫልን የመሩት በዚምባብዌ ታዋቂ የሆኑት ደራሲና የፊልም ስራ አዋቂ ሲሲ ዳጋሬምባ ነበሩ። ባለፈው ሳምንት ሐሙስ በተጀመረውና እሁድ እለት በተጠናቀቀው መድረክ አዘጋጆቹ የዚምባብዌዋን ደራሲ ጋብዘው ባደረጉት ንግግር ደራሲዋን በስራቸው አሞግሰዋል። ሲሲ ዳንገሬምባ በዚምባብዌ እጅግ ታዋቂ የሆኑት ጸሐፊና የፊልም ባለሙያ ሲሲ ዳጋሬምባ የበርሊኑን የ2019 የአፍሪቃ የስነ ጽሑፍ ፌስቲቫል እንዲመሩ መርጠ ናቸዋል። የወንዶች የበላይነት ጎልቶ በሚታይበት በዚምባብዌ ሲሲ ዳጋሬምባ ለሴቶች ጉዳይ ሳያቋርጡ ድምጻቸውን ከፍ አድርገው የሚሟገቱና ለመብት የሚቆሙ በመሆናቸው ይታወቃሉ። ሲሲ ወጣት ሳሉ በ25 ዓመታቸው በጎርጎሮሳውያኑ 1988 ዓመተ ምህረት ነርቨስ ኮንዲሽን የሚያስጨንቅ ወይንም የሚረብሽ ሁኔታ የተሰኘውን መጽሐፍ ለአንባቢያን አቅርበዋል። ዚምባብዌቷ ደራሲ ሲሲ ዳጋሬምባ የፆታ እኩልነት ተግባራዊነት ሲጠቀስ ትብብር ቀዳሚነት የሚሰጠው በሚለው መርህ በትልቅ ምሳሌነት ይጠቀሳሉ። ደራሲዋ በ30 ዓመት ሙያ ልምዳቸው በዓለም አቀፍ ደረጃ አራት ጊዜ ተሸልመዋል። በፊልም ስራ ሙያቸውም ይታወቃሉ። ሲሲ ዳጋሬምባ ድምጻቸውን የሚያሰሙት ድምጽ ለሌላቸው ብቻ አይደለም። ከሀገራቸው ከፍተኛ ባለስልጣናት ጋር ለመደራደር እና ለመከራከር ወደኋላ አይሉም። እውቀታቸውን ለትውልድ በማስተላለፍ እንዲማሩበት፣ አዲስ ነገር እንዲፈጥሩበት እገዛ ያደርጋሉ። ሲሲ በሀራሬ ዓለም አቀፍ የሴቶች ገጽታ ፌስቲቫል በሚል በየዓመቱ የሚካሄድ መድረክንም መስርተዋል። በዚምባብዌ የሴቶች የፊልም ድርጅት አባል በመሆን በፊልም ስራ ላይ የተሰማሩ ሴቶችንም ይረዳሉ። ሴቶች በብሔራዊ፣ በአህጉራዊ፣ በዓለም አቀፋዊ እና በባህላዊ ትስስሮችና ግንኙነቶች ስራ ላይ መሳተፍ መጀመራቸውን ማየት እጅግ ያስደስታል። ይህ መድረክም ለዚህ ተስማሚ ሆኖ መጀመሩን ማየት ያስደስታል። ነርቨስ ኮንዲሽን፣ የሚያስጨንቅ ወይም የሚረብሽ ሁኔታ የሚል ርዕስ በሰጡት መጽሐፋቸው ታዋቂነት ያተረፉት የዚምባብዌቷ ደራሲ በዚምባብዌ በጥቁር ሴት ደራሲ የታተመ የመጀመሪያ መጽሐፍም ነው። በዚምባብዌ ታሪክ የጸሐፊዋ ይህ ድርሰት በጎርጎሮሳውያኑ 1989 ዓ ም የኮመን ዌልዝ የጸሐፊያን ሽልማት ጥናትን አግኝቷል። ቢቢሲ የብዙሀን መገናኛ በበኩሉ ይህንኑ መጽሐፍ አለማችንን የቀየሩ ድርሰቶች በሚል መቶ የዓለም ድርሰቶች መካከል አካቶታል። ዚምባብቷ ታዋቂ ደራሲ በቅርቡ ዲስ ሞርነብል በዲ አሳዛኙ አካል በሚል አዲስ መጽሐፍ ለአንባቢያን አቅርበዋል። ዚምባብቷ ደራሲ ሲሲ ዳጋሬምባ የጾታ እኩልነት ተግባራዊነት ሲጠቀስ ትብብር ቀዳሚነት የሚሰጠው በሚለው መርህ በትልቅ ምሳሌነት ይጠቀሳሉ። ሴቶች በብሔራዊ፣ በአህጉራዊ፣ በዓለም አቀፋዊ እና በባህላዊ ትስስሮች እና ግንኙነቶች ስራ ላይ መሳተፍ መጀመራቸውን ማየት እጅግ ያስደስታል። ይህ መድረክም ለዚህ ተስማሚ ሆኖ መጀመሩን ማየት ያስደስታል። አድማጮች፣ በዚሁ በዕለቱ መሰናዶ ቃለምልልስ የሰጡንን በሐራሪ የንግሥት ማክዳ የኢትዮጵያ ሬስቶራንት ባለቤት ናርዶስ ሌናርድን እያመሰገንኩ ዝግጅቴን አጠቃልላለሁ። አዜብ ታደሰነኝ ጤና ይስጥልኝ።